ሀያአራት ቀን ወምምን ወምምን አለአልከኒ ወመራሄከኒ ወመራሄከኒ እስመ ተስፋየ እስመ ተስፋየ ኮንከኒ ኤ ማኅፈድ ጽኑ ማኅፈድ ማኅፈድ ጽኑ ቅድመ ገጸ ጸለይ